ወደ ዝርዝር ዜናዎቹ ከማለፋችን በፊት ረሰ ዜናዎቹን እናስቀድመለን። የክዊንስላንድ የምርጫ ዘመቻ ብርቱ ፉክክርና ሰጥ አገባ እያሳየ ነው። ዩናይትድ ስቴትስ በምስጢር የተያዘ የእስራኤል ኢራንን የማጥቃት እቅድ እንደምን ሾልኮ አደባባይ እንደዋለ ምርመራ መጀመሯን አስታወቀች። ካምሮ መናጋት ነፃ ነው የተባለው አውስትራሊያዊ ቦክሰኛ ቲምዙ ፈጥኖ ወደ ቦክስ መድረክ እንደማይመለስ ተመለከተ፣ የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። የኩዊንስላንድ ፕሪምየር ስቲቨን ማይልስ እና ዴቪድ ክሪሳፉሊ በመላ ክፍለ ሀገሪቱ በመዘዋወር የምረጡኝ ዘመቻን እያካሄዱ ይገኛሉ። መራጮች ድምፃቸውን የሚሰጡት የፊታችን ቅዳሜ ይሆናል። አቶ ክሪሰፍሊ እሁድ ዕለት ወደ ታውንስቪል ተጉዘው የሊብራል ናሽናል ፓርቲ ይፋ የምርጫ ዘመቻን በከፈቱበት ወቅት የወጣቶች ማቆያ ፕሮግራም ላይ የማሻሻያ እርምጃ እንደሚወስዱ ተናግረዋል። በተቃዋሚ ቡድኑ ዕቅድ መሠረት በወጣቶች ማቆያ ማዕከል የሚገኙ ታዳጊ ወጣቶች ለሥነ ሥርዓት አስገዳጅ የተሃድሶ ትምህርት፣ ውስን ተገሎ የመቆያ ጊዜያትና የባሕሪ ማስተካከያ ፕሮግራሞች የማሻሻያ እርምጃዎች ይሆናሉ። በሌላም በኩል የሌበር ፕሪምየር ማይልስ አቶ ክሪሳፍሊ የፖሊስ ሪፖርት የወንጀል ቁጥር የማመላከት እውነታ እያለ ያንን አሌ በማለት የፍርሃት ዘመቻ እያካሄዱ ነው ሲሉ ከሰዋል። የፖሊስ ሪፖርትን ዋቤ በመንቀስ ኩዊንስላንድ ውስጥ የወንጀል ቁጥር መቀነስን ሲያስረዱ የታዳጊ ወጣቶች ጥፋት ቁጥር በሁለት ሺህ ሃያ ሶስት በ2 ፐርሰንት መቀነሱንና በ2012-13 የነበሩት የጥፋት ድርጊቶች በግማሽ የቀነሱ መሆናቸውን ገልጠዋል። የአውስትሬልያ ስታስቲክስ ቢሮ አሐዝን እንዳመለከተውም በወጣቶች የሚፈጸሙ ወንጀሎች ባለፉት 14 ዓመታት ውስጥ በግማሽ መቀነሱን ያሳያል። ዩናይትድ ስቴትስ በሚስጥር የተያዘ የእስራኤል ኢራንን የማጥቃት ዕቅድ እንደምን ሾልኮ አደባባይ እንደዋለ ምርመራ እያደረገች መሆኑን አስታወቀች። ሾልከው ወጡ የተባሉት ሁለት ሰነዶች በቀዳሚነት በሲኤንኤን እና ኤክስዮስ ቀጥሎም የኢራን ደጋፊ በሆነው የቴሌግራም መልእክት ማስተላለፊያ አፕ ይፋ ሆኗል። አንድ የዩናይትድ ስቴትስ ባለሥልጣን ሰነዶቹ እውነተኛ ናቸው ሲል ለኤፒ የዜና ኤጀንሲ አረጋግጠዋል። ይህንኑ የሚዲያ ዘገባዎች ተከትሎም ሰነዶቹ እንደምን ሾልኮ እንደወጡና እነማን እጅ እንደነበሩ የሚያጣራ ምርመራ መጀመሩም ተነግሯል። ምንም እንኳን ፔንታጎን የሰነዶቹን ሾልኮ መውጣት የሚያውቅ መሆኑም ቢገልጥም አታይ ከመስጠት ገና ተቆጥቧል። በእስራኤል በኩልም አደባባይ የዋሉትን ሁለት የጥቃት እቅድ ምስጢራዊ ሰነዶች አስመልክቶ ማስተባበያም ሆነ ማረጋገጫ አልተሰጠም። የቀድሞው የዩናይትድ ስቴትስ አየር ኃይል ኮሎኔል ሴድሪክ ላይተን ሾልከው የወጡ ሰነዶች ጎጂ ሊሆኑ እንደሚችሉ ሲያመላክቱ፣ የተለያዩ በርካታ ነገሮች አመላካች ሊሆኑ ይችላሉ። ከእነዚያም ውስጥ አንዱ ለዩናይትድ ስቴትስ የመረጃ ክፍል የሚሰራ የኢራን ደጋፊ አማካይነት ሊሆን ይችላል። ያ ከሆነ ደግሞ እጅጉን የከፋ ይሆናል። አሊያም የእስራኤልን እቅድ ይፋ በማድረግ ከእርምጃዋ ለመግታት በራስ ተነሳሽነት የተሞከረ ድርጊትም ሊሆን ይችላል። ይሁንና በሚቀጥሉት ጥቂት ቀናት ውስጥ እንደምን እንደተፈጸመ ልናውቅ እንችላለን። እንዲያም ሆኖ ጎጂነቱ ግልጽ ነው ብለዋል። ይህ በእንዲህ እንዳለም የረዴ ድርጅቱ ኦክስፋም በዚህ ሳምንት ውስጥ ስድስት የእርዳታ ሠራተኞች በእስራኤል በተፈጸሙ የአየር ጥቃቶች መገደላቸውን አስታወቀ። የኦክስፋም ዓለም አቀፍ ቡድን ገዲብ ፖሊሲ ቀራጯ ቡሽራ ካሊዲ በቅርቡ በተፈጸመው የእስራኤል የአየር ጥቃት ሳቢያ በሰሜናዊ ጃባሊያ መጠለያ የነበሩ አንድ የእርዳታ ሠራተኛና አንድ አዋላጅ መገደላቸውን እንዲሁም አራት ከኦክስፋም ጋር ተባብረው የሚሠሩ መሐንዲሶች ካህን ዩኒስ አካባቢ መገደላቸውን አስታውቀዋል። በተጨማሪም በተባበሩት መንግስታት የተደገፈ ግምገማ ከአንድ ነጥብ ስምንት ሚሊየን ወይም 86 ፐርሰንት በላይ የጋዛ ነዋሪዎች ከፍተኛ የረሃብ ደረጃ ላይ ለደረሰ ቀውስ መዳረጋቸውን ገልጧል። ንጉሥ ቻርልስና ንግሥት ካሚላ በዛሬው ዕለት በአውስትሬሊያ መዲና የጦር መታሰቢያ ተገኝተው የአበባ ጉንጉን አስቀምጠዋል። በስፍራውም በመቶዎች የሚቆጠሩ ደጋፊዎቻቸው የእንኳን ደህና መጣችሁ አቀባበል ያደረጉላቸው ሲሆን በፓርላማ በተገኙበት ወቅት ግና የግል ሕግ ምክር ቤት ተመራጯ ሊንዳ ቶርፕ እርሶ የእኔ ንጉሥ አይደሉም በሚል የተቃውሞ ድምፅ አሰምተዋል። ምክር ቤቱንም ለቀው እንዲወጡ ተደርጓል። በትላንትና ዕለትም ንጉሥ ቻርልስና ንግሥት ካሜላ በቤተ ክርስቲያን የጸሎት ሥነ ሥርዓት በታደሙበት ወቅት የአውስትሬልያ ነባር ዜጎችና የፍልስጤም ደጋፊዎች ተቃውሟቸውን አሰምተዋል። የኳንታስ ዋና ሥራ አስፈጻሚ ሕጋዊ ባልሆነ መንገድ በኮቪድ-19 ወቅት ከሥራቸው የተባረሩ 1700 የቀድሞ የኳንታስ ሠራተኞች ሥራቸው የተባረሩ የቀድሞ የኳንታስ ሠራተኞች ይቅርታ ጠይቀዋል። ይህንኑ ያለ አግባብ ከሥራ መባረር አስመልክቶ በሰራተኞች ማህበር በኩል ክስ የቀረበለት የፌዴራል ፍርድ ቤት ለሰራተኞቹ የ170,000 ዶላርስ የገቢ እጦት ክፍያ እንዲሰጣቸው በይኗል። በዚህም መሠረት የቀድሞ ሰራተኞቹ የገቢ እጦታቸውን ተመርኩዞ 30,000፣ 40,000 ና 100,000 ዶላር ድረስ በተናጠል የሚከፈላቸው ይሆናል። ብርቱ ከሆነ የአእምሮ መናጋት ነፃ ነው የተባለው አውስትራሊያዊ ቲምዙ ከፍሎሪዳ ሽንፈቱ አገግሞ ወደ ቦክስ መድረክ ፈጥኖ ለመመለስ እንደማይሻ ተነግሯል። ዙ ትናንት እሁድ ኦክቶበር 20 ከሩስያዊው ባካራ ሙርታዛሊቭ በሦስት ዙር ውስጥ ለአራት ጊዜያት ተዘርሯል። የቡጢ ድብደባውም ለሆስፒታል የዳረገው ሲሆን ወደ አውስትሬሊያ ከተመለሰም በኋላ የተለያዩ ተደጋጋሚ የሕክምና ምርመራዎች እንደሚያደርግ ተመልክቷል። በዚሁ ወደ ውጭ ምንዛሪ ተመን እናመራለን። አንድ የአውስትራሊያ ዶላር 61 ዩሮ ሳንቲም ይመርስ ይመነዘራል። አንድ የአውስትራሊያ ዶላር 67 የአሜሪካ ሳንቲም ይሸርፋል። አንድ የአውስትራሊያ ዶላር 79 የኢትዮጵያ ብር ከ35 ሳንቲም ይዘረዘራል። ቀጥለን የነገውን የአውስትራሊያ ዋና ዋና ከተሞችና የአዲስ አበባን አየር ጠባይ ትንባያ እናሰማለን። ፐርዝ ብራ ይሆናል። ዝቅተኛ 11፣ ከፍተኛ 20። አድላይድ ደመናማ ይሆናል። ዝቅተኛ 18 ከፍተኛ 21። ቤልበርን ፀሐያማ ይሆናል ዝቅተኛ 15 ከፍተኛ 29። ሆባርት ብራ ይሆናል ዝቅተኛ 12 ከፍተኛ 25። ካምብራ በከፊል ደመናማ ይሆናል ዝቅተኛ 6 ከፍተኛ 27። ሲድኒ በአብዛኛው ፀሐያማ ይሆናል ዝቅተኛ 14 ከፍተኛ 23። ብሪስበን በከፊል ደመናማ ይሆናል ዝቅተኛ 17 ከፍተኛ 28። ዳርዊን ብራ ይሆናል ዝቅተኛ 27 ከፍተኛ 34 አዲስ አበባ በከፊል ደመናማ ይሆናል ዝቅተኛ 11 ከፍተኛ 23። ዜናውን ከማጠቃላችን በፊት ርዕሰ ዜናዎቹን ደግመን እናሰማልን። የኩዊንስላንድ የምርጫ ዘመቻ ብርቱ ፍክክርና እሰጥ አገባ እያሳየ ነው። ዩናይትድ ስቴትስ በምስጢር የተያዘ የእስራኤል ኢራንን የማጥቃት እቅድ እንደምን ሾልኮ አደባባይ እንደዋለ ምርመራ መጀመሯን አስታወቀች። ከአእምሮ መናጋት ነጻ ነው የተባለው አውስትሬልያ ቦክሰኛ ቲምዙ ፈጥኖ ወደ ቦክስ መድረክ እንደማይመለስ ተመለከተ። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቢኤስ ሞባይል አፕ ማድመጥ Lalu, ragas acnun svscomau